ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። በኬንያ ማላዊ፣ ሲሼልስና ኮሞሮስ የኤፌድሪ ልዩ መልእክተኛና ባለሙሉ ሥልጣን አምባሳደር መለስ ዓለም የኢትዮጵያና የኬንያ ዲፕሎማሲያዊ ግንኙነት የጀመረው ኬንያ ገና በእንግሊዝ ቅኝ ግዛት ስር ሳለች ነው። በነጻነት ትግሉና ከነጻነት በኋላም እንዲሁ በርካታ አስተዋጽኦዎች ለኬንያ አድርጋለች። በቀዳማዊ ኃይለ ሥላሴና በጆሞ ኬንያታ መካከል የነበረም ወዳጅነት ላቅ ያለ ነው። ባለፉት ሀምሳ ስድስት ዓመታት ውስጥ ኢትዮጵያና የኬንያ ግንኙነት ምን ያፈራቸው ፍሬዎች አሉ ማለት ይቻላል? አመሰግናለሁ። ኢትዮጵያና ኬንያ ግንኙነት ከነፃነት በፊት የነበረ ነው። ምክንያቱም ድንበር እንጋራለን፣ ኩታ ገጠምነን። ወደ ስምንት ሺ ስድስት መቶ ኪሎ ሜትር አካባቢ ነው። የጋራ ህዝቦች አሉ። የመንግስታት ግንኙነት ከመኖሩ በፊት አንድ ላይ በችግርም በደስታም በሀዘንም የኖሩ ኢትዮጵያ ውስጥ ቦረና አለ፣ ኬንያ ውስጥ ቦረና አለ። ኢትዮጵያ ውስጥ ገብራ አለ፣ ኬንያ ውስጥ የገብራ ብሄር አለ። ኢትዮጵያ ውስጥ ገሪ አለ ኬንያ ውስጥም እንደዛው ቡርጂ፣ ሌሎቹንም እንደዚሁ የቱርካናና የዳስነሽ አካባቢ ህዝቦች መጥቀስ ይቻላል። እነዚህ ህዝቦች ቀደም ብለው የኖሩ ናቸው። ኢትዮጵያ ከፋሽስት ጣሊያን ጋር በነበራት ሀገር እንደ ሉዓላዊነት የማስከበር ትንቅንቅ ላይ በኬንያ በኩል ድጋፍ ይደረግ እንደነበር ድርሳናት ያሳያሉ። በተመሳሳይ ከቀዳማዊ ኃይለ ሥላሴ የእንግሊዝ ስደት ጋር በተያያዘ ጆሞ ኬንያታ የኬንያ መስራች አባት ከመሆናቸው በፊት እንግሊዝ ውስጥ እሳቸውም ስለነበሩ በዛ ወቅቱ የነበረ ወዳጅነት ቅርርብና ግንኙነት እንደነበረም እዚሁ ኬንያ አካባቢ ያየኋቸው ተመሳሳይ ጽሑፎች ያሳያሉ። ኬንያ ለነጻነት ባደረገችው ትግል ውስጥ በማው ማው የሚባል እንቅስቃሴ ላይ የኢትዮጵያ ድጋፍ ሰፊ እንደነበረ በተመሳሳይ ይታወቃል። ስለዚህ ደረ ነጻነት የነበረ ግንኙነት ነበር። ለዚህም ነው ናይሮቢ ስትመጣ የኢትዮጵያ ኤምበሲ ነው ያለሁበት ከቤተ መንግስቱ አራት መቶ ሜትር እንኳን አይሆንም። ያለበት ቤተ መንግስት አካባቢ ያለው ብቸኛው ኤምባሲ በናይሮቢ የኢትዮጵያ ኤምባሲ ብቻ ነው። ይሄ ኤምባሲ የዛሬ ሀምሳ ስድስት ዓመት ሲሰራ ቦታው ላይ ቆመው ሲያሰሩ የነበሩት ቤቱን የኬንያው መስራች አባት ጆሞ ኬንያታ ናቸው። ከቀዳማ ኃይለ ስላሴ ጋር የቤተሰብነት ያህል ግንኙነት ነበራቸው። ጆሞ ኬንያታ በጣም በተደጋጋሚ ሄዱበት አገል የሚባል አገር ቢኖር ኢትዮጵያ ነው። ከቅርበቱ ብቻ ሳይሆንም ከቀዳማዊ ኃይለሥላሴ ጋር ከነበራቸው ወዳጅነት እና ቀረቤታ ጋር የተያያዘ ነው። ደረ ሁለቱ መሪዎች በተመሳሳይ በተለያየ ወቅት ኢትዮጵያና ኬንያ ያላቸው ግንኙነት ሁለት መሰረታዊ ባህሪዎች አሉት፣ ባለፉት ሀምሳ ስድስት ዓመት ውስጥ አንደኛ፣ በመንግስታት ለውጥ ውስጥ የማይዋዥግ ወዳጅነት ነው ያለን፣ የማይቆርጥ የማይጎረብጥ ወዳጅነት ነው ያለን። ሁለተኛ በመንግስታት ግንኙነት ውስጥ በመንግስታት መቃየር ውስጥ የማይዋዥቅ ከመሆኑ ውጭ በየጊዜው እየጎለበተ የሄደ ወዳጅነት ነው። ከአካባቢው ሀገሮች በመጀመሪያ የቪዛ ጉዳይ ይቅር ተብሎ ስምምነት የተፈረመው ከኬንያ ጋር ነው። ከኬንያ ጋር የጋራ መከላከያ ስምምነትም አለ። ሁለተኛው ባህሪ መንግስታት ቢለዋወጡም ግንኙነቱ ወጥና ጠንካራ የሆነበት አካሄድ አለ። እነዚህ ባህሪዎች ናቸው። በፖለቲካው ውስጥ ያለው ግንኙነት በጣም ጠንካራ የሚባል ነው። ባለፉት ጥቂት ዓመታት ለውጥ መጣ ብሎ ማለት የሚቻለው አንደኛ በሁለቱ ሀገሮች መካከል ያለው ግንኙነት ወደ ስትራቴጂካዊ አጋርነት ማሳደግ ተችሏል። በሀገሮች መካከል ያለው ግንኙነት በሀገሮች መካከል ያለ ፖለቲካዊ ግንኙነት ዲፕሎማሲ በጣም ዘላቂና ህዝቦችን ተጠቃሚ የሚያደርገው የኢኮኖሚ ዲፕሎማሲ ላይ ሲያተኩር ነው። ስለዚህ በፖለቲካ በኩል ያለውን ግንኙነት ወደ ኢኮኖሚ ግንኙነት ለመለወጥ ከአስራ ሁለት ዓመት በፊት የልዩ የንግድ ስምምነት ተፈራርመናል። በኢትዮጵያና ኬንያ መካከል የመሰረተ ልማት ስር ተፈጥሯል። የመንገድ፣ የኤሌክትሪክ የኢትዮጵያና ኬንያ ብቻ ሳይሆን ደቡብ ሱዳንን የሚያካትተው የላፕሴት ፕሮጀክት የላሙ ወደብ ፕሮጀክት ብዙ ስለሚያጠቀልበት በተለምዶ ላሙ ስለምንለው ነው። የላሙ ፕሮጀክት ተፈርሞ ስራ ገብቷል። በሶስታችንም ሀገሮች በጋራ ጥረት እየተሰራ ያለ የመርከብ ማቆያ፣ የደረቅ እቃዎች ማራገፊያ ወዘተ ስራዎችም እየተሰሩ ነው እና በኢትዮጵያና ኬንያ መካከል ያለው ግንኙነት እድሜ ጠገብ ነው። ከሀምሳ ዓመት በላይ እየዘለቀ ነው። ልዩ ባህሪዎቹ የማይዋዥቅ፣ የማይቆርጥ፣ የማይጎረብቅ ሊባል የሚችል ነው። ኬንያውያን በነገራችን ላይ በኢትዮጵያ ፈታኝ ወቅቶች ሁሉም ከኢትዮጵያውያን ጎን የቆዩ የቆሙ ናቸው። ብዙ ኢትዮጵያዊ አገሩ በፖለቲካም፣ በኢኮኖሚም፣ በማህበራዊ ጉዳዮች የማይመቹት ነገሮች ሲኖሩ ወደ ኬንያ ይመጣሉ። ኬንያ ውስጥ ብዙ ኢትዮጵያዊ እንደ ራሱ ሀገር ነው የሚኖረው። ኬንያ መጥተው ወደ አውሮፓም፣ አሜሪካም፣ መካከለኛው ምስራቅም፣ አውስትራሊያም፣ እናንተም አካባቢ የተሻገሩ ከራሳቸው አልፈው ለሀገራቸው ለቤተሰባቸው የሚጠቅም ኑሮ የሚገፉ ብዙ ኢትዮጵያውያን አሉ። እዚሁ ኬንያም ውስጥም ባዶ እጃቸውን መጥተው ቤተሰብም ሀብትም ያፈሩ ኢትዮጵያውያን ቁጥራቸው ቀላል አይደሉም። በተለያዩ ዓለም አቀፍ ድርጅቶች፣ በተለያዩ መንግስታዊ ያልሆኑ ድርጅቶች በከፍተኛ አመራር ደረጃ የሚሰሩ በስደትም ላይ ያሉ ኢትዮጵያውያን አሉ። እነዚህ እንደ ሁለተኛ ሀገር ሳይሆን እንደ ራሳቸው ሀገር የሚኖሩበት ሀገር ቢኖር ኬንያ ብሎ ነው ብሎ ማለት ይቻላል። የሀገሪቱ ፕሬዚደንት ኡሁሩ ሙጋይ ኬንያታም ኢትዮጵያውያን ኬንያ ውስጥ ናይሮቢ ውስጥ ሞንባሳ ውስጥ እንደ አዲስ አበባና አዳማ እንደ አዲስ አበባና ቢሾፍቱ እንዲኖሩ እንፈልጋለን ብለው በግልጽ ተናግረው፣ ሌሎቹም የኬንያ በተዋረድ ያለው መንግስት ባለስልጣኖች ይህንኑ ተግባራዊ የሚያደርጉበት ሁኔታ ይታያል እዚህ ሀገር። ስለዚህ በኢትዮጵያና ኬንያ መካከል ያለው ግንኙነት ከሌሎች ሀገሮች ጋር ያለን ግንኙነት አብነት ምሳሌ ሊሆን የሚችል ወንድማዊ በጋራ ጥቅም ላይ የተመሰረተ በመከባበር ላይ የተመሰረተ ጠንካራ ግንኙነት ነው። በቅርቡ ያለፈው አመት የኢትዮጵያና ኬንያ ሀምሳ አምስተኛ ስትራቴጂያዊ ሽርካነት በተከበረበት ወቅት ይህ ጅምር ነው ወደ ላቀ ደረጃ እንሻያግራለን ብለዋል። አሁን ያለውን ሀምሳ ስድስት አመት ያስቆጠረ ከግማሽ ክፍለ ዘመን በላይ ያስቆጠረ ዲፕሎማሲያዊ ግንኙነት ደረጃ በምን መልኩ ነው ወደ ላቀ ደረጃ ለማሳደግ እርሶና መንግስቶ ተለማችሁ ያላችሁት? ያንንስ እንደምና እውን እናደርጋለን ብላችሁ ወጥናችሁት? ቀደም ሲል ለመግለጽ እንደሞከርኩት የኢትዮጵያና ኬንያ ግንኙነት ለሌሎች ምሳሌ የሚሆን ነው፣ ጠንካራ የሚባል ነው፣ በሁኔታዎች መለወጥ የማይዋዥቅ ነው ብለናል። ይሄ በፖለቲካው መስክ ያለው ግንኙነት ነው። እንደገለጽኩት በፖለቲካው መስክ ያለው ግንኙነት በጣም ዘላቂ ውጤታማ የሚሆነው በህዝብ ለህዝብ ላይ እና ኢኮኖሚ ግንኙነት ላይ የበለጠ ሲሰራ ነው። ስለዚህ በሁለት ጉዳዮች ላይ አተኩረን እየሰራን ነው። አንደኛው የኢኮኖሚ ዲፕሎማሲ ጉዳይ ነው። በኢትዮጵያ የውጭ ግንኙነት ላይ ፖሊሲ ላይ እና ስትራቴጂ ላይ በግልጽ እንደተቀመጠው የውጭ ግንኙነት ፖሊሲያችን ዋነኛ ማጠንጠኛው ምህዋሩ፣ እምብርቱ የኢኮኖሚ ፖሊሲ ነው። ዳቦ ማምጣት አለበት። ለኢትዮጵያዊ እንጀራ የማይፈጥር የውጭ ግንኙነት፣ ለኬንያዊ ኡጋሊ የማይፈጥር የውጭ ግንኙነት የውጭ ግንኙነት ነው ብሎ መውሰድ አይቻልም። ዳቦ ማምጣት አለበት። ገንዘብ ማምጣት መቻል አለበት። ስለዚህ የኢኮኖሚ ዲፕሎማሲ ላይ ትኩረት ሰጥተን እየሰራን ነው ያለ ነው። ከአስራ ሁለት ዓመት በፊት የተፈረመው ስፔሻል ስታተስ አግርመንት ወደ ስራ ላይ እንዲውል ከማድረግ ባለፈ አሁን ኢትዮጵያ ውስጥ እየመጣ ካለው ለብት አንፃር ኢትዮጵያ ትልቅ ገበያ በመሆኗ ኬንያውያን ከኛ ቀደም ብለው የጀመሯቸው የማምረቻ እና የግብርና ማቀነባበሪያ ዘርፎች አሉ እነሱ ላይ ኢትዮጵያ ውስጥ እንዲሰማሩ የማድረግ በቱሪዝም መስክ ከኛ የተሻለ ለምድ አላቸው። የአገልግሎት ዘርፉ በጣም ጠንካራ የሚባል ነው። በእኛና በእነሱ የጉዞ ወኪሎች መካከል፣ በእኛና በእነሱ አስጎብኚዎች መካከል፣ በእኛና በእነሱ የአየር መንገዶች መካከል ትብብር እንዲኖር እየሰራን ነው። ስለዚህ የኢኮኖሚ መስክ ላይ ከንግድ አንጻር ኢትዮጵያውያን ባለሃብቶች ሊሰማሩባቸው የሚችሉ የንግድ መስኮች አሉ። እኛ የተሻሉ ብለን የምናስባቸው ምርቶች ኬንያ ውስጥ መካከለኛ የኢኮኖሚ ደረጃ ላይ ያለው የሀገሬው ሕዝብ ቁጥሩ በጣም እየጨመረ ስለሆነ የመግዛት አቅም ያለው ገንዘብ ያለው መብላት የሚችል ማጌጥ የሚችል መጠጣት የሚችል ሰፊ የህዝብ ቁጥር ስላለ የኢትዮጵያ ምርቶች ኬንያ ውስጥ የሚገቡበት እድል እየፈጠረ ነው። ለምሳሌ የኢትዮጵያ ቆዳ፣ የቆዳ ውጤቶች ኬንያ ውስጥ ይገባሉ። ሌሎች የሲሚንቶ፣ የግንባታ እቃዎችም ከኢትዮጵያ ወደዚህ ወደ ኬንያ ይገባሉ። ብዙ ብዙ ብዙ እድሎች ያሉበት ሀገር ነው ኬንያ የምስራቅና የመካከለኛ አፍሪካ ሀገሮች ማዕከላዊ ባንክ ሰንትራል ባንክ ነው ብሎ ማለት ይቻላል። ኬንያ ገባ ማለት ሌሎች የባህር በር የሌላቸው ሀገሮች አሉ። ሩዋንዳ፣ ዩጋንዳ፣ ብሩንዲ፣ ምስራቅ ኮንጎ ሪፐብሊክ ጎማ የሚባሉ ምስራቃዊ አካባቢዎች፣ የሰሜን ምስራቅ ታንዛኒ አካባቢ ሁሉ የኢትዮጵያ ገበያ መዳረሻዎች ሊሆኑ ይችላሉ። ስለዚህ ንግድ ላይ ኢትዮጵያውያን ባለሀብቶች እዚህ መጥተው የሚሰማሩባቸው ብዙ ዕድሎች አሉ። ሁለቱን የሁለቱንም ሀገሮች የንግድ ምክር ቤቶች የሁለቱን ሀገሮች ነጋዴዎች ለማስተሳሰርም እየሞከርን ነው። ይሄ ከንግድና ኢንቨስትመንት እና ቱሪዝም አንጻር የሚታይ ነው። ስለዚህ ኢኮኖሚው ላይ ትኩረት ሰጥተን እንሰራለን። በቀጣይ ይሄ በጣም አስፈላጊ ነው። ሁለተኛ በኢትዮጵያና ኬንያ መካከል ያለው ግንኙነት የመንግስታት ግንኙነት ብቻ ሆኖ መቅረት የለበትም። በመሪዎች ደረጃ ብቻ የሚደረግ ግንኙነት ሆኖ መቅረት የለበትም። በዓመት አንድ ጊዜ ወይም በዓመት ሁለት ጊዜ የሚካሄድ የጋራ ሚኒስትሮች ኮሚሽን ስብሰባ ሆኖ መቅረት የለበትም። ከዛ ባለፈ በሁለቱ ሀገሮች ህዝቦች መካከል ጠንካራ የህዝብ ለህዝብ ትስስር እንዲኖር ማድረግ ያስፈልጋል። እሱ በጣም አስፈላጊ ነው። ከመንግስታት ግንኙነት በፊት ቀድሞ የነበረ የጋራ ድንበር፣ የጋራ ህዝቦች በመጋራታችን ብቻ የነበረውን ግንኙነት ወደ ጠንካራ የህዝቦች ግንኙነት ማድረግ ማሳደግ ያስፈልጋል። ለዚህ ሁለት መንገዶችን የምንጠቀም፣ አንደኛ የባህል ዲፕሎማሲን የምንጠቀማለን የባህል ዝግጅቶችን በማዘጋጀት የኢትዮጵያና የኬንያ የባህል ዝግጅቶች ሁለት ሺ አስራ ሁለት ላይ የገብራ የቦረና የቱርካና እና የኢትዮጵያ ድንበር ተጋሪ አቻዎቻቸው ቤተሰቦቻቸው የጋራ ተገናኝተው የጋራ ስለሆኑ ጉዳያቸው የሚወያዩባቸው ስእርት ዘርት የበለጠ ትውጭ የሚፈጥሩባቸው መድረኮች አዘጋጅተናል። ሌላኛው የስፖርት ዲፕሎማሲ ነው። ኢትዮጵያና ኬንያ ተፎካካሪዎች አይደሉም፣ አጋሮች ናቸው ስንል የሚፎካከሩበት አንድ ነገር ቢኖር አትሌቲክስ ነው። ስፖርት ከስፖርትም አትሌቲክስ ነው። በዚህ በኩልም ቢሆን መተሳሰር፣ መተባበር ይቻላል። የበቆጂ ከተማን ከኢቴን ጋር ማስተሳሰር ይቻላል። አንደኛው እሱ ነው። ስለዚህ የስፖርት ዲፕሎማሲ፣ ባህል ዲፕሎማሲ ትኩረት ሰጥተን እንሰራለን። በተቋሞቻችን መካከልም ትስስር እንዲኖር አበክረን እየሰራን ያለ ነው። የአዲስ አበባ ዩኒቨርሲቲን ከናይሮቢ ዩኒቨርሲቲ ጋር ማስተሳሰር ይቻላል። የኬንያታን ዩኒቨርሲቲ የስትራትሞር ዩኒቨርሲቲን ከሌሎች የኢትዮጵያ ከፍተኛ ትምህርት ተቋሞች ጋር እንደዚሁ ማስተሳሰር ይቻላል። ከተሞችን ናይሮቢን፣ ሞምባሳን፣ ሌሎችንም ከተሞች ከሌሎች የኢትዮጵያ ከተሞች ጋር ማስተሳሰር፣ አንዱ ከሌላው ጥንካሬ በጎ ልምድ እንዲማር ማድረግ ይቻላል። ከዛ ውጭ ከኢትዮጵያ ጋር ግንኙነት ያላቸው ወይ ኢትዮጵያ ውስጥ ቀድመው የተማሩ ከኢትዮጵያውያን ጋር በትዳር የዘለቁ የሰመሩ ኢትዮጵያ ውስጥ በተለያየ ወቅት ስራ ይሰሩ የነበሩ ኬንያውያን አሉ። ኢትዮጵያውያንን ኢትዮጵያን በጣም የሚወዱ አሁን በቅርቡ ከነሱ ጋር የኢትዮጵያ ኬንያ ወዳጅነት ማህበር የሚል መስርተናል። ስፖርተኞች አሉ። ከነ ኃይሌ ጋር ሲፎካከሩ የነበሩ ከነ ምሩጽ ይፍጠር ሲፎካከሩ የነበሩ ከዛ በኋላ ከነበሩ ኢትዮጵያን አትሌቶች ጋር እንደዛ። ስለዚህ ሁለቱ ግንኙነቱ መዛቅ ወደ ከፍተኛ ደረጃ የማሸጋገሪያ መስመሮች የሚሆኑት አንድም የኢኮኖሚ ዲፕሎማሲ ነው፣ ሁለተኛም በሁለቱ ሀገሮች መካከል የሕዝብ ለሕዝብ እንዲኖር መስራት ናቸው። በተለይም በምጣኔ ሀብት ዲፕሎማሲ ላይ አተኩረው አንስተዋል። እንደዚሁ የሁለቱን ሀገራት የንግድ እንቅስቃሴዎች ከፍ ከሚያደርገው ጉዳይ አንዱ የሞምባሳ ናይሮቢ፣ አዲስ አበባ መንገድ ዝርጋታና እንደዚሁም የኤሌክትሪክ ኃይል ሽያጭ በኢትዮጵያና ና በኬንያ በኩል የሚሆነው ከፍ ያለ ትስስሮች እንዲሁም ደግሞ ለኢትዮጵያም ሆነ ለኬንያ ጥቅሞች እንደሚያስገኝ ይጠበቃል። በአሁኑ ወቅት በሁለቱ አገራት መካከል ምን ያህል ኢምፖርት ኤክስፖርት አቅርቦትና ግብአት ምጣኔ ሀብት ምርቶች ሲደረጉ ነው? ከዛስ ይበልጡነ ተጠቃሚ ማን ነው? ባለፈው ኬንያ የበለጠ ብዙ ወደ ኢትዮጵያ ትልቅ ነበር፣ ኢትዮጵያ አነስ ያለ ነበር ከዛሬ አምስት ዓመት ገደማ በፊት። በአሁኑ ወቅት ያለው የውጭ አቅርቦቶች በምን መልክ ላይ ይገኛሉ? እድገታቸው ምን ይመስላል? ከቅርብ ጊዜ ድረስ የንግድ ሚዛኑ ለኬንያ ያደላ ነው። ለዚህ አንደኛው ምክንያቱ ኬንያውያን በማምረቻ ዘርፍ ከኛ ቀደም ብለው የተሻለ ልምድ አካብተዋል። የጎለበተ ጠንካራ የሆነ የማኒፋክቸሪንግ ዘርፍ አላቸው። ታስታውስ እንደሆነ ከምንበላበት ሳህን እስከምንጫማው ሰንደል ጫማ ድረስ ከኬንያ የሚመጣ እኮ ነው የነበረው ምንበት ላስቲክስ ሳይቀር መድኃኒት ከኬንያ እናስመጣለን። ምንበላውን፣ የምንጠጣውን ከኬንያ እናስመጣለን። ሳህኑን ከኬንያ እናስመጣለን። ማበጠሪያውን ከኬንያ እናስመጣለን። አሁን እኛ ሀገር ውስጥ እየጨመረ ከሄደው እያደገ ከሄደው የማምረቻ ዘርፍ ጋር በተያያዘ ከኬንያ የምናስመጣቸው ነገሮች እየቀነሱ ሄደዋል። በተቃራኒው ከኢትዮጵያ ወደ ኬንያ የሚገቡ የፋብሪካ ምርቶች፣ የግብርና ምርቶች እየጨመሩ መጥተዋል። እዚህ ላይ ያለው አንደኛው ተግዳሮት የሕገወጥ ንግድ ነው። ድንበሩ አካባቢ ያለው የሕገወጥ ንግድ ከኢትዮጵያም ከኬንያም በሕገወጥ መንገድ እንዲገቡ እድል ፈጥሯል። ስለዚህ ህገወጥ ንግዱ እንዳለ ሆኖ ግን በሁለቱ ሀገሮች መካከል ያለው የንግድ ልውውጥ ከጊዜ ወደ ጊዜ የጨመረ መጥቷል። ከኢትዮጵያ የሚገቡት የግብርና ምርቶች፣ የፋብሪካ ምርቶች አምና ከነበረው አሁን የተሻለ ሆኗል። እንደዚህም ሆኖ ግን አሁንም የንግድ ሚዛኑ ለኬንያ ያደላ ነው። በእኛ በኩል ከሚመለከታቸው ሴክተር መስሪያ ቤቶች ጋር ተቀናይቶ የበለጠ መስራት የበለጠ ምርቶቻችን በህጋዊ መንገድ እንዲገቡ ሁኔታዎችን ማመቻቸት ይጠበቅብናል። ለዚህ መልካም እድል የሚፈጥረው ሞያሌ ላይ ዋን ቦርደር ፖስት ይባላል በእንግሊዝኛው የድንበር ኬላ ስራው ተጠናቋል። በቅርቡ ስራ ለመጀመር ዝግጅት ላይ ናቸው። ይህ ምንድን ነው የሚያደርገው? በኢትዮጵያና ኬንያ መካከል የንግድ ቁሳቁሶች በአንድ መስኮት አገልግሎት እንዲያገኙ፣ በተለያየ መስኮት አገልግሎት እንዲያገኙ በነበሩበት ወቅት ይከሰት የነበረውን ጉዳት እና የጊዜም የእቃዎቹ ላይ ይከሰት የነበረውን ችግር ለመቅረፍ የሚያስችል ነው። ይሄ ለሁለቱም ሀገሮች በጣም ጠቃሚ ነው። በሁለቱም ሀገሮች የንግድ ሚኒስቴር በኩል የህገ ወጡ ንግድን ለመቆጣጠር፣ ህጋዊ ንግድን ለማበረታታት የተለያዩ እርምጃዎችን ለመውሰድ በቅርቡ ስብሰባ እየተጠራ ነው። እነዚህ እነዚህ እርምጃዎች በሁለታችንም መካከል ያለው ግንኙነት ህጋዊ እንዲሆን፣ ያደገ እንዲሆን፣ ህዝቦቹን ተጠቃሚ እንዲሆኑ የሚያደርጋቸው ድል ይፈጥራል። በኬንያ፣ ማላዊ፣ ሲሼልስ እና ኮሞሮስ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር መለስ አለም፣ ስለ ቃለ ምልልሱ እናመሰግናለን። እኔም ስለተሰጠኝ እድል በጣም አመሰግናለሁ። እግዚአብሔር ይስጥልኝ።